የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ዛሬም ከወህኒ ቤት ሳይለቀቁ ቀርተዋል። በዋስ እንዲፈቱ በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ከትናንት በስተያ ሰኞ የተሰጠው ትዕዛዝ በፍርድ ቤቱ ሰበር ሰሚ ችሎት መታገዱ ተሰምቷል። አቶ በቀለ በጉዳዩ ላይ ለመከራከር ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ለኅዳር 14 እንዲቀርቡ መታዘዛቸውንም መለስካቸው አመሃ ከአዲስ አበባ ዘግቧል። ተጨማሪ አለው። አቶ በቀለ ገርባ በዋስ እንዲፈቱ በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ከትናንት በስቲያ የተሰጠው ትዕዛዝ አቃቢ ሕግ ባቀረበው አቤቱታ መሠረት በፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መታገዱን የታሳሪው ልጅ ወይዘሪት ቦንቱ በቀለ ለቪኦኤ ገለጸች። እንደተለመደው ወደ ቅሊንጦ ማረሚያ ቤት አባቷን ለመጠየቅ በጠዋት የሄደችው ወይዘሪት ቦንቱ ለጊዜው እንዳላገኘቻቸው፣ ወደ ጽፈት ቤትም ተጠርተው እንደሄዱና ከባለሥልጣናቱ ጋር እየተነጋገሩ መሆናቸው ተነግሯታል። በመጨረሻም መጥተው የሆነውን እንዳስረዷት ገልጻለች። እየጠበኩኝ መጣና ለህዳር አስራ አራት ቀጠሮ ተሰጠ። አሁን አቶ ጣማሉኝ አለ። ለህዳር አስራ አራት ቀን ቀጠሮ የሰጠው አካል ማን ነው? ነግረውሻል? ለሰበር ሰሚ ችሎት አቃቤ ሕግ አቤቱታ ስላቀረበ ነው እና እስከዛ ድረስ የግድ መቆየት አለበት። ይሄ ተፈጻሚነት የለውም ነው የተባልሸው? አዎ ከዳር አስራ አራት እዛው ማረሚያ ቤት ይቆይና ክርክር ይደረጋል ነው የሰማት። ከእናንተ መካከል ከጠበቆች መካከል ይህን ነገር የሰማ አለ? በጣም የሚገርመው ነገር እሱ ነው። ከቤተሰብም ወይም ጠበቃ ተጠርቶ ወይ ባለጉዳዩ በቀለ ገርባ ተጠርቶ ፍርድ ቤት የተነገረን ነገር የለም። የሰማነው ከማረሚያ ቤት ነው። እኔ እንደ ሌላ ጊዜ እንደማደርገው ልጠይቀው ሲሄድ ነው የሰማሁት ከማረሚያ ቤት። እነሱም ትዕዛዙን ያመጡት ከዛ ነው ማለት ነው። እነሱ እንደሚሉት ማለት ነው እንግዲህ ቤት እንዳመጡት እንግዲህ የምናውቀው ነገር የለም። እኛ ትላንትና ወረቀት ተሰጠን። ለፌዴራሉ ከፍተኛ ፍርድ ቤት ለአስራ ዘጠነኛ ወንጀል ችሎት ወረቀት አስገቡና ከዛ የትኛው መዝገብ ቁጥር ልክ እንደሆነ እነሱ መልስ ይስጡን የሚል ወረቀት ነው የተሰጠን፣ እና ወረቀቱም መብራት ጠፋ እና የተለያየ ምክንያት እየተሰጠ ቆየና፣ ዘጠኝ ሰዓት አካባቢ ወረቀቱ ተሰጠን። በዛ ሰዓት ደግሞ ፍርድ ቤት ልንደርስ አንችልም። ከቅሊንጦ ማረሚያ ቤት ልደታ ፍርድ ቤት ልንደርስ አንችልም። ዛሬ ጠዋት ስንመጣ ደግሞ ይህ ነገር ተነገረን። ከአቶ በቀለ ግርባ ጠበቆች ለአንዱ ለአቶ አማ መኮንን ተመሳሳይ ጥያቄ አቅርቤላቸው ነበረ። እኛ ጠበቆችም ሆነ አቶ በቀለ አልተገኙም። ለነገሩ ነገሩ በዚህ ደረጃ በሚታይ አቤትታ ላይ ያስቀርባል እስከሚባል ድረስ ያው አቤታ ያቀረበው አካል ብቻ ነው የሚቀርበው። ስለዚህ ይህን የሰማነው እንግዲህ ከማረሚያ ቤት ነው። ግን እንደዚህም ሆነ እስካሁን ድረስ ላአቶ በቀለም ሆነ ለእኛ ለጠበቆቹ በእጃችን የደረሰ ምንም አይነት የፍርድ ቤት ትዕዛዝ የለም። በዚህ መሀል ታዲያ ለሳቸው ብቻ ስለተነገረ ማረሚያ ቤት የሚቆዩት እንጂ የታወቀ ነገር የለም ማለት ነው። እውነት ነው። በይፋ ላአቶ በቀለም ሆነ በጽሁፍ የደረሳቸው መጥሪያ የለም፣ እስከዛሬ እኛ እስካናገርናቸው ናቸው ጊዜ ድረስ በሌላም መንገድ ያው እኛ ጠበቆች መሆናችን ይታወቃል እንዳተወከለ ለእኛም የደረሰን ነገር የለም። የማረቢያ ቤቱ ኃላፊዎች ለአቶ በቀለና ለስራ ባልደረባቸው ለአቶ አብዱ ጀበር እና ለቤተሰቦቻቸው በቃል የነገሩት መረጃ ብቻ ነው ያለው። ግን በእኛም በኩል እንገምታለን በዚህ መልክ ሰበር ሰሚ ችሎት ጉዳዩ ቀርቦ ምናልባት እግድ ተሰጥቷል የሚለውን ነገር እኛም ጠንካራ ግምት አለን። ያው እንደዚህ የምንለው በእጃችን የደረሰ ስላልሆነ ነው። ለምን ነው ግምት የወሰዳችሁት ጠንካራ ግምት የወሰዳችሁት? ምክንያቱም እንግዲህ መፈታት ነበረባቸው ከዛሬ ሁለት ቀን በፊት፣ እንዲሰውዬ እስከ ዛሬ ቆይተዋል። በዚህ ጊዜ ውስጥ እንዴት ሊሳካ ይችላል ይሄ ነገር? እውነት ነው። ባለፈውም እንደገለጽ ነው ጠቅላይ ፍርድ ቤቱ በጣም ዝርዝርና አስተማሪ ሊባል በሚችል በእኛ እምነት ውሳኔ አቶ በቀለ በዋስ እንዲወጡ ወስነዋል። ያ ውሳኔ በእለቱ መፈጸም ይችል ነበር ይገባም ነበር። በእለቱ ባይፈጸም ትላንት መፈጸም ነበረበት። በእነዚህ በሁለት ቀን ሁሉ በፍጹም አጥጋቢ ያልሆኑ ምክንያቶች እየተሰጡ ሳይፈታ እስከ ዛሬ ቆይቷል። በዚህ መሀል እንግዲህ አቃቤ ሕግ ሰበር አቤቱታ ሊያቀርብ ይችላል፣ አቅርቧል ብለን እንገምታለን። በዛው ፍጥነት ደግሞ እንግዲህ የሰበር ሰሚ ችሎቱ የአቃቤ ሕግን አቤቱታ ተመልክቶ ጉዳዩ ለሰበር ያስቀርባል በማለት የጠቅላይ ፍርድ ቤቱን ውሳኔ አግዶታል ብለን ነው የምንገምተው። ምናልባት የማረሚያ ቤቱም በዚህ ደረጃ የተረጋገጠ ነገር በእጃቸው ባይኖር ይሄንን የፍርድ ቤት ስም አንስተው በዚህ መልክ መልስ ሰጥተው ጠበቃውንም ሆነ ቤተሰቦችን ያስተናብጣሉ ብለን አንገምጥም። ለዚህ ነው ጠንካራ ግምት አለን ያልነው። ከሁለት ዓመት በፊት ሲሆን እንደዚህ አንድ ተመሳሳይ ውሳኔ በከፍተኛ ፍርድ ቤት ተወስኖ ጠቅላይ ፍርድ ቤት ግባኝ ሰሚ ችሎት ደግሞ ያን ውሳኔ አግዶ እንደገና ተከራክራችሁ በሰበርሰሚ ችሎት አቅርባችሁ አቤቱታ ሰበርሰሚ ችሎት ውሳኔ ለእናንተ እንደወሰነ ትዝ ይለኛል። ከዚህ ጋር ተመሳሳይነት የለውም ወይ? አሁን እዚህ ከዚህ ጋር ተመሳሳይ የሚያደረገው ጉዳዩ በተለየ ሁኔታ የተፋጠነ መሆኑ ነው። አንድ ጉዳይ ተፋጥኖ መወሰኑ በራሱ ችግር የለውም። በእኛ በኩል ግን ለሁሉም ጉዳይ በዚህ መልክ እንዲሆን ነው፣ በሁሉም ጉዳይ እንደዚህ የተፋጠነ መሆን አለበት። ለማንኛውም አሁን ባለን መረጃ የሰበር ሰሚ ችሎቱ እና አቶ በቀለ ለህዳር አስራ አራት ቀርበው በአካባቢ አቤቱታ የሰበር አቤታ ላይ መልስ እንዲሰጡ መቀጠሩን ሰምተናል ስለዚህ በእኛ በኩል ከዚህ በኋላ በዛ ክርክር መሳተፍ ይጠቅማል አይጠቅምም የሚለውን ከአቶ በቀለ እና ከሌላው የስራ ባደረ ከአቶ አብዱልጀባር ጋር ተነጋግረን የምንወስነው ይሆናል ወይዘሪት ቦንቱ በቀለን ተሰጥቷል በተባለው የእግድ ውሳኔ አባቷ ምን እንደተሰማቸው አካፍሏት እንደሆነም ጠይቂያታለሁ። በቀለ ምንም አንተኛም የጠበቅነው ነገር ነው እሱም ብሏል። እኔ ከቤተሰብ ጋር እስክቀላቀል ድረስ እኔ ራሴ አላመንኳቸውም ነበረ፣ አላምንም ነበረ እዛም ሲወሰን። ከዛ ግን በሚዲያ ሲነገር በራሳቸው የዜና አገልግሎት ተናግረዋል እና ብዬ አመንኩኝ። በመጨረሻ ማታ ሁለት ሰዓት ላይ ዜና ስሰማ አመንኩኝ አለ። ከዛ በኋላ ደግሞ ማንቋተት ሲጀምሩ ድጋሚ የሆነ ነገር ቢኖር ነው አልኩኝ አለ። አንቺስ በግልሽ የምትሰማሽ ቦንቱ? እንደ ቤተሰብ እኔ ልጁ ነኝ። በጣም አባቴ ነው። ከእኔ ርቆ ማረሚያ ቤት እኔ ያለው ከቤተሰቡ ጋር አይደለም። በየዕለቱ በየቀኑ እንሰጋለን። ምክንያቱም ከኛ ጋር ስላልሆነ እንፈራለን። ምንም የሚገመት ነገር አይደለም እዚህ ሀገር የሚፈጸመው ነገር ስለዚህ እንፈራለን። ቢፈታም ቅጣቱን እንደሚጠብቀው እናቃለን። ግን ትንሽም ቢሆን ያረጋጋን ነበር ከቤተሰቡ ጋር መሆኑ፣ ከልጆቹ ከባለቤቱ ጋር መሆኑ ያረጋጋን ነበር። አሁን ግን ያም ውሳኔ የሚሰጠው ማን እንደሆነ አናቅም፣ የሚሽረው ማን እንደሆነ አናቅም። በተጨባጭ ያየነው ነው ይሄ። በጣም አመሰግናለሁ ቦንቱ፣ ስለትብብርሽ። እኔም አመሰግናለሁ አቶ መለስካቸው።